sport. ጤና ይስጥልኝ አድማጮች የኢትዮጵያ ብሔራዊ የእግር ኳስ ቡድን የአፍሪቃ ዋንጫ ሶስተኛና የመጨረሻ ግጥሚያውን ዛሬ ከቡርኪና ፋሶ ጋር በማከናወን ላይ ይገኛል በምድቡ የመጀመሪያ ግጥሚያው አብዛኛውን ሰዓት በአስር ተጫዋቾች ብቻ ተወስኖ የነበረው ብሔራዊ ቡድኑ በኬፕ ቬርዴ አንድ ለዜሮ እንዲሁም በሁለተኛ ግጥሚያው ባዘጋጇ ካሜሮን የአራት ለአንድ ሽንፈት ገጥሞታል ዋሊያዎቹ በሰላሳ ሶስተኛው የአፍሪቃ ዋንጫ ውድድር ስላገኙት ልምድና ስለ ዛሬው ግጥሚያ ቀደም ሲል መግለጫ ተሰጥቷል ዘገባ ይኖረናል። በርካታ ወሳኝ ተጫዋቾች ለአፍሪቃ ዋንጫ ወደ ካሜሩን ባቀኑበት በአሁኑ ወቅት በተከናወነው የእንግሊዝ ፕሪምየር ሊግ ሊቨርፑልና ማንቸስተር ሲቲ ድል ቀንቷቸኋል። በቡንደስሊጋው መሪው ባየርን ሚንሽንና ተከታዩ ቦሩሲያ ዶርትሙንድ ተጋጣሚዎቻቸውን በድምር ዘጠኝ ግቦች አንኮ ታኩተዋል ኖቫክ ጄኮቪች በውድድሩ ሳይሳተፍ ከአውስትራሊያ ተባሯል። አብራችን ቆዩ። እግር ኳስ። ስለ ኢትዮጵያ ብሔራዊ የእግር ኳስ ቡድን የካሜሩን ቆይታና ወቅታዊ ሁኔታ ዋና አሰልጣኝ ውበቱ አባተ ለኢትዮጵያውያን የስፖርት ጋዜጠኞች በተዘጋጀው የዙም ጋዜጣዊ መግለጫ ላይ አብራርቷል። አሰልጣኙ መግለጫውን የሰጡት የምድቡን የመጨረሻ ግጥሚያ ለማከናወን ሰሞኑን ከካሜሩን መዲና ያውንዴ ወደ ምዕራባዊ የአገሪቱ ክፍል ባፎሳም ከተማ ያቀናው ብሔራዊ ቡድኑ ዛሬ ቡርኪና ፋሶን ከመግጠሙ ቀደም ብሎ ነው። መግለጫውን የፓሪስ ወኪላችን ሃይማኖት ጥሩነህ ተከታትላ ቀጣዩን አጠር ያለ ዘገባ ልካልናለች። ስለ ብሔራዊ ቡድናችን የዛሬውን ጨዋታ ቅድመ ዝግጅት እና የአፍሪካ ዋንጫ ቆይታቸውን በተመለከተ ምንስ ልምዶች ተገኝተውበት እንደሆነ ለማወቅ ከስፍራው መረጃዎችን ለማግኘት ከፍተኛ ሙከራዎችን ሳደርግ ቆይቻለሁ። ሆኖም የኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ ባህሩ የብሔራዊ ቡድኑን የዛሬውን ጨዋታ ዝግጅት አስመልክቶ በተዘጋጀው ጋዜጣዊ መግለጫ እንድከታተል ትብብራቸውን አድርገውልኛል። የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ውበቱ አባተ በዚሁ ጋዜጣዊ መግለጫቸው ላይ በስፋት ብሔራዊ ቡድኑ ከካሜሮን ጋር ያደረገውን ጨዋታ በተመለከተ በቡድኑ ላይ የታዩ ጠንካራና ደካማ ጎኖችን በተመለከተ ለቀረቡላቸው ጥያቄዎች በግምገማቸው የቡድኑን አቋም በስፋት የዳሰሱ ሲሆን በተለይ ደግሞ ከጨዋታው በኋላ በተጫዋቾቻቸው ላይ መጠነኛ አለመረጋጋቶች ታይተው የነበረ መሆኑን በማስረዳት ውድድሩ ገና ያልተጠናቀቀና ኢትዮጵያም ወደ ቀጣይ ዙር የማለፍ ተስፋ ያልተሟጠጠ በመሆኑ ለተጫዋቾቻቸውን በማስገንዘብ የማረጋጋት ስራዎች በስፋት መሰራታቸውንና ብሔራዊ ቡድኑ ተጫዋቾችም ለዛሬው ጨዋታ በጥሩ የአሸናፊነትና የቡድን አንድነት መንፈስ ግጥሚያቸውን ለማድረግና አስፈላጊው መስዋዕትነት ለመክፈል መዘጋጀታቸውን አሰልጣኙ ገልጸዋል። መጨረሻ የሆነውን ጨዋታ ከቡርኪና ፋሶ ጋር እናደርጋለን። ሁለተኛ ሆነን የምንለፍ፣ ሶስተኛም ሆነን እድላችንን እንሞክር። ሁሉም ግን ማሸነፍ አለብን። ግን በጎል እንደዚህ ይሄ ነው የሚጠበቀው ብሎ ለልጆች እንትን ማድረግ በአንድ በኩል ሊያነሳሳቸው ይችላል። በአንድ በኩል ደግሞ ሌላ ኔጌቲቭ እንትን እንዳያመጣ መጠንቀቅ አለብን እና ቶታሊ ከማሸነፍ ጋር የተያያዘው ነገር ላይ መጡበት እያደረግን ያለ ነው። ከተጫዋች ጋር ቢሆን መጠነኛ ችን አሬንጅመንቶችን ለመስራት እየሞከር ነው ከእግዚአብሔር ጋር ከተሳካልን እንግዲህ የተባለውንም የማያስፈልገው ላሰው የምንፈልገው ነገር ይሳካልናል ብዬ አስባለሁ። ዋሊያዎችን በተመለከተ ከአሰልጣኙ ከወደ ባፉሳም የተሰማው መልካም ዜና ቢኖር ሁሉም የቡድኑ ተጫዋቾች የኮቪድ ምርመራ አድርገው ሁሉም ከቫይረሱ ነፃ መሆናቸው ታውቋል። ዋሊያዎቹ በዚሁ የካሜሮኑ የአፍሪካ ዋንጫ ተሳትፏቸውም ተሞክሮዎቹን ያገኙበትና በቀጣይ ከተሰራ ሊስተካከሉ የሚችሉ ነገሮችንም የተመለከቱበት እንደሆነ አሰልጣኝ ውበቱ በመጨረሻም እንዲህ ሲሉ ያስረዳሉ። በሁለቱም በኩል ግን ያየሁት ነገር እና እኛ ጋር መሰራት አለበት ብዬ የምናገረው ነገር ምንድን ነው? የፊዚካልም የሜንታል ፊትነሱም ያስፈልገናል። ትንሽ ማደግ አለበት እሱ ጌም ውስጥ ይላላለቀም። የምንችለውን እንሞክራለን። ብዙ ነገር እንደተማርንበት ወይም እንዳያየንበት ነው የሚገባኝ። በርካታ ፖዚቲቭ ነገሮች ነበሩ እና ቢያንስ የኢትዮጵያ ቡድን አሁን እዚህ መጥቷል፣ ልጆቹም አይተውታል ብዬ አስባለሁ። ተመልሶ መምጣት የማይቻልበት ምንም እንትን አይኖርም። በኢትዮጵያና ቡርኪና ፋሶ የዛሬ ግጥሚያ ባሻገር የምድቡን ሌላ ጨዋታ ካሜሩንና ኬቨርዴም የሚያከናውኑት በተመሳሳይ ሰዓት ነው። በ33ተኛው የአፍሪቃ ዋንጫ ውድድር በአውሮጳ ሀገራት ሊጎች የሚሰለፉ በርካታ ተጫዋቾች ተሳታፊ ሆኗል። የተወሰኑትን ለመጥቀስ ያህል አርሰናል አምስት ተጫዋቾቹ ለአፍሪቃ ዋንጫ ግጥሚያ ወደ ካሜሮን አቅንተውበታል። እነሱም ጋቦናዊው ፒየር ኤመሪክ ኦባሜያንግ፣ ግብፃዊው ሞሐመድ ኤልኔግ፣ ጋናዊው ቶማስ ፓርቴ፣ አይቮሪኮስታዊ ኒ ኒኮላስ ፔፔና ቱኒዚያዊው ኦማር ሬኪክ ናቸው። የጋቦን ብሔራዊ ቡድን የአርሰናሉ አጥቂ ፒየር ኤመሪክ ኦባማያንግና የፈረንሳይ ኒስ አማካይ ማሪዮ ሌሚና ወደ የቡድናቸው እንዲመለሱ ፈቅዷል። ሁለቱ ተጫዋቾች ወደ የቡድናቸው እንዲሄዱ የተወሰነው በኮሮና የተነሳ ልባቸው ላይ ሕክምና ከተደረገላቸው በኋላ መሆኑ ተዘግቧል። ሊቨርፑል በበኩሉ ግብፃዊው ሞሐመድ ሳላ፣ ሴኔጋላዊው ሳዲዮ ማኔና ጊኒያዊው ናቢኬታን የመሳሰሉ ወሳኝ ተጫዋቾቹ ለአፍሪካ ዋንጫ ክር ወደ ካሜሩን አቅንተውበታል። እንዲያም ሆኖ ግን ትናንት ሊቨርፑል አስተማማኝ ድል አስመዝግቧል። አልጄሪያዊው አጥቂ ሪያድ ማሬዝን ብቻ ወደ ካሜሩን የላከው ማንቸስተር ሲቲ በፕሪሚየር ሊጉ መሪነቱን እንዳስጠበቀ ነው። ሶስት ተጫዋቾቹ ወደ ካሜሩን ያቀኑበት ማንቸስተር ዩናይትድ ነጥብ ጥሏል። የአይቮሪ ኮስቶቹ ኤሪክ ባይሊ ና አማድ ዲያሎ እንዲሁም የቱኒዚያው ሃኒባል መዥሪብ በአፍሪካ ዋንጫ የተነሳ ለማንቸስተር ዩናይትድ አይሰለፉም። ዋነኞቹ አጥቂዎች ሞሳላ እና ሳዲዮ ማኔን ለአፍሪካ ዋንጫ ግጥ ወደ ካሜሮን የላከው ሊቨርፑል ትናንት ከተስተካካይ ሁለት ጨዋታዎቹ አንዱን አከናውኖ ድል ቀንቶታል ሊቨርፑል በትናንቱ ጨዋታ ብሬንትፎርድን ሶስት ለዜሮ አሸንፏል በመጀመሪያው አጋማሽ ሊቨርፑል ወደ ግብ ክልል በተደጋጋሚ መድረስ ቢችልም የተጋጣሚውን የግብ ክልል ጥሶ ግን ግብ ማስቆጠር ተስኖት ቆይቶ ነበር የመጀመሪያው አጋማሽ መደበኛ የጨዋታ ክፍለ ጊዜ ሊጠናቀቅ አንድ ደቂቃ ሲቀረው ግን አማካዩ ፋቢኖ የተሻገረለትን ኳስ በጭንቅላት ገጭቶ የመጀመሪያውን ግብ አስቆጥሯል ከእረፍት መልስ ኦክስሌድ ቻምበር ላይ በ69 ደቂቃ ሁለተኛዋን ግብ አግብቷል። ሰባ አራተኛው ደቂቃ ላይ በቻምበር ላይን ተቀይሮ የገባው ታኩሚ ሚናሚኖ ሜዳ ውስጥ በገባ በሦስት ደቂቃ ልዩነት ሦስተኛዋን የማሳረጊያ ግብ ከመረብ አሳርፏል። አስራ አራተኛ ደረጃ ላይ የሚገኘው ብሬንትፎርድ እንድል ያደረገው ሊቨርፑል አንድ ተስተካካይ ጨዋታ እየቀረው ከመሪው ማንቸስተር ሲቲ በ11 ነጥብ ይበለጣል። በደረጃ ሰንጠረዡ መሪነቱን ያስጠበቀው ማንቸስተር ሲቲ ደግሞ ቅዳሜ ለት ቼልሲን ገጥሞ አንድ ለዜሮ አሸንፏል። በዚህም ነጥቡን ወደ 56 ከፍ አድርጓል። ቸልሲ ዋና ግብ ጠባቂው ሴኔጋላዊው ኤድዋርድ ሜንዲን ካሜሩን ልኳል። በ43 ነጥቡም ከሊቨርፑል ስር ሶስተኛ ደረጃ ላይ ይገኛል። ነገ ከብራይተን ጋር ይጋጠማል። ትናንት በሊድስ ዩናይትድ 3 ለ2 የተሸነፈው ዌስትሃም ዩናይትድ በ37 ነጥብ የአራተኛ ደረጃን ይዟል። ሁለት ተስተካካይ ጨዋታዎች የሚቀሩት አርሰናል በ35 ነጥቡ የአምስተኛ ደረጃ ላይ ይገኛል። አራት ተስተካካይ ጨዋታዎች የሚቀሩት ቶትናም በበኩሉ 33 ነጥብ ይዞ ስድስተኛ ደረጃ ላይ ሰፍሯል። ቀጣይ ጨዋታዎቹን በአጠቃላይ ማሸነፍ ከቻለ ነጥቡን ከሊቨርፑል እኩል 45 በማድረስ የሶስተኛ ደረጃን የሚያስድል አለው። ሁለት ተስተካካይ ጨዋታዎች የሚቀሩት ማንቸስተር ዩናይትድ ቅዳሜ ዕለት አስቶን ቪላን ገጥሞ ሁለት እኩል በመለያየት ነጥብ ተጋርቷል። በዚህም መሠረት በደረጃ ሰንጠረዡ 32 ነጥብ ሰብስቦ የሰባተኛ ደረጃ ላይ ሰፍሯል። የደረጃ ሰንጠረዡ ግርጌ ሃያኛ ያኛ ላይ የሚገኘው በርን ላይ ብዙም ሳይርቅ 17 ሁለተኛ ደረጃ ወራጅ ቀጠና ጠርዝ ላይ ከሚገኘው ዋትፎርድ ጋር ዛሬ ማታ ይጋጠማል። ቡንደስሊጋ በጀርመን ቡንደስሊጋ የሳምንቱ ግጥሚያ ቦሩሲያ ዶርትሙንድ አርብ ዕለት ፍራይቡርግን አምስት ለአንድ ያደባየበት ግጥሚያ በርካታ ግቦች የተመዘገበበት ነው። ቅዳሜ ዕለት መሪው ባየር ሚንሽንም ኮሎኝን አራት ለዜሮ በማሸነፍ የግብ ጎተራ አድርጎታል። ላይፕሲሽ ሽቱትጋርትን ሁለት ለዜሮ እንዲሁም ባየር ሌቨርኩሰን ቦሩሲያ ሚንሽንግላድ ባህን ሁለት ለአንድ አሸንፏል። ቤርሊን ሆፍናይምን ሁለት ለአንድ ማይንስ ቦሁምን አንድ ለዜሮ ረትቷል። ቮልስቡርግ ከኤርታ ቤርሊን ጋር ያለምንም ግብ ሲለያዩ፣ አውግስቡርግና አይንትራክት ፍራንክፉርት አንድ እኩል ወጥተው ነጥብ ተጋርቷል። በቡንደስሊጋው የደረጃ ሰንጠረዥ ወራጅ ቀጠና ግርጌ 16ኛ ላይ የሚገኘው አርሚኒያ ቢሌፌልድ በደረጃው የመጨረሻ ጠርዝ ከሰፍረው ግሮይተር ፊውርትስ ጋር ትናንት ጋጥሞ ሁለት እኩል ተለያይቷል። የሜዳ ቴኒስ። ሰርቢያዊው የዓለማችን እውቅ የሜዳ ቴኒስ ተጫዋች ኖቫክ ጄኮቪች በአገር ውስጥ ደህንነት መስሪያ ቤት በተባረረባት የአውስትራሊያ የሜዳ ቴኒስ ግጥሚያ ጀርመናዊው አሌክሳንደር ዜቬሬቭ ዛሬ አሸናፊ ሆኗል። ኖቫክ ጄኮቪች የኮሮና ክትባት ለመውሰድ ፈቃደኛ ባለመሆኑ ለውድድሩ አውስትራሊያ እንዲገባ የተሰጠው ቪዛ ተሰርዞ ትናንት የተባረረ ሲሆን ዛሬ ሀገሩ ሰርቢያ ገብቷል። ኖቫክ ጄኮቪች አውስትራሊያ የገባው ራስን ለይቶ ከማቆየት ነጻ በሆነ ልዩ የቪዛ ፈቃድ ፍቃድ መሆኑን ከሁለት ሳምንት በፊት በማኅበራዊ መገናኛ አውታር ገጹ መግለጡ በበርካታ አውስትራሊያውያን ዘንድ ቁጣ አጭሮ ቆይቷል። የአውስትራሊያ ጠቅላይ ሚኒስትር ስኮት ሞሪሶን ኖቫክ ጂኮቪች ከሀገር ስለተባረረበት ጉዳይ ሲናገሩ ድንበሮቻችንን በጥብቅ ለማስጠበቅ የተወሰነ ብሏል። ኖቫክ ጂኮቪች በሌለበት የአውስትራሊያ የሜዳ ቴኒስ ውድድር የኦሎምፒክ ባለድሉ ጀርመናዊው አሌክሳንደር ዜቬሬቭ የአገሩ ልጅ ዳንኤል አልትማየርን አሸንፏል። አሌክሳንደር ቀጣይ ተጋጣሚው አውስትራሊያዊው ጆን ሚልማን ነው። በዓለም የሜዳ ቴኒስ ባለሙያዎች ማህበር ኤቲፒ ፉክክር አጠቃላይ ከፍተኛ ነጥብ በማግኘት ኖቫክ ጆኮቪች አሁንም የመሪነቱን ቦታ እንዳስጠበቀ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።